ኮሮና ቫይረስ ነው የዛሬው የሐኪሙን ይጠይቁ ዝግጅት። በፍጥነት እየተዛመተ ነው፣ አሳሳቢነቱም እየጎላ ነው። ዓለም አቀፍ ገጽታውንና ወረርሽኙን አስመልክቶ በኢትዮጵያ ውስጥ ያለውንም ሁኔታና ዝግጅት ይፈትሻል። ሐኪሙን ይጠይቁ ዶክተር ሊያ ታደሰ የኢትዮጵያ ጤና ጥበቃ ሚኒስትር ደኤታ፣ እንዲሁም ዶክተር ዳውድ ሰይድ ሲራጅ በዊስኮንሰን ዩኒቨርሲቲ የተላላፊ በሽታዎች ሕክምና ፕሮፌሰር ተጋብዘዋል። አሉላ ከበደን ያነጋግራቸውን። ዶክተር ሊያ ታደሰ፣ ዶክተር ዳውድ ሰይድ ሲራጅ እንግዶቼ፣ በቅድሚያ ሁለታችንም ለጊዜያቸው አመሰግናለሁ። የቅርብ ጊዜውን ትኩስ መረጃዎች በማስቀደም ልንደርደር። በቻይና መውጫ መግቢያው በተዘጋባቸው ከተሞች ከ60 ሚሊዮን በላይ ሰዎች ባሉበት እንዲቆዩ ተደርገዋል። በዓለም ዙሪያ ለኮሮና ቫይረስ የተጋለጡ ሰዎች ቁጥር ከ24,000 በላይ ሲደርስ ባለፉት 24 ሰዓታት ውስጥ ብቻ ያ ቁጥር ከ3 ሺህ በላይ ጨምረዋል። በዓለም ዙሪያ ያለውም ስርጭት ያንኑ ያህል እየገዘፈ ነው። እስካሁን በ25 ሀገሮች ውስጥ ለቫይረሱ መጋለጣቸው የተረጋገጡ ሰዎች ተገኝተዋል። ለኅልፈት የተዳረጉት ሰዎች ቁጥርም በእጅጉ በማሻቀብ ላይ ነው። በአጭሩ እጅግ አሳሳቢና አጣዳፊ ሁኔታ ከስተዋል። ዶክተር ዳውድ ከእርሶ ልጀምር። ለመሆኑ ዓለም የዚህን ገዳይ ወረርሽኛ አጣዳፊ ስርጭት እንዴት እየመከተች ነው? እስኪ ዓለም አቀፉን ገጽታ በሚመረምሩበት እንንደርደር። አመሰግናለሁ አሉላ። እንደምታየው ይሄ ወረርሽኝ በጣም በፍጥነት እየተዛመተ ያለ ነው የሚመስለው። ቁጥሩ ከቀን ወደ ቀን በጣም እየጨመረ ነው ያለው። አሁን ትናንትና ማታ ሪቪው አድርጌ ወደ አስራ ስምንት ሺህ የነበረው ጠዋት ደግሞ ስነሳ ከሀያ ሺህ በላይ ኬዞች ነው ሪፖርት የሆኑት። ወደ ሶስት መቶ የሚሆን ሰው አልፈዋል። እርግጠኝነት ማወቅ የምንችለው ያለ ነው ከኖርማል ፍሉ ከምንለው ኢንፍሉዌንዛ ከምንለው ህመም ጋር ስናወዳድረው ሁለቱም ቫይረሶች ስለሆኑ የመተላለፍ አቅሙ በጣም እየጠነከረ ሆኖ ያገኘ ነው። ባለፈው ውይይታችን ዶክተር ዳውድ በተለይ ከሰው ወደ ሰው የመተላለፍ እድሉና ለቫይረሱ የተጋለጡ ሰዎች ምልክት ከማሳየታቸው በፊት የማስተላለፍ እድል መኖሩ የስርጭቱን ፍጥነት ወይም አደጋውን ከፍ ሊያደርገው እንደሚችል ተነጋግረን ነበር። በዚያ ሁኔታ ውስጥ የተለወጠ ነገር አለ? ከአንድ ሰው ወደ ሌላ የሚተላለፍበትን ሁኔታ ይበልጥ እንዲስፋፋ ያደረገበት የተለየ ምክንያት ይኖር ይሆን ከቀደሙት አስተያየቶ? በተጨማሪ አዎ፣ እዚህ ላይ አክቹዋሊ ጥሩ ዜና ነው ያለው። ይሄ ሰዎች ምልክት ሳይኖራቸው ወደ ሌላ ሰው የማስተላለፍ እድል አላቸው ተብሎ ኢንፎርሜሽኑ ለሁሉም ተለቆ የነበረው ከጀርመን መጣ አንድ ጥናት ነው፣ ኒው ኢንግላንድ ጆርናል ኦፍ ሜዲሲን የሚባል በጣም የተከበረ ሕክምና ጆርናል አሜሪካ ውስጥ የሚታተም። በጣም አስቸኳይ ከመሆኑ የተነሳ ወዲያው ታትሞ ነበር። ትናንትና ግን የወጣው ኢንፎርሜሽን እንደሚለው አክቹዋሊ የኢንፎርሜሽን ስህተት ነበረው፣ ሳይሳብም አይቀርም። እንዳውም ምልክት ሳይኖራት አስተላለፈች የተባለችው ሰው እንደገና መልሰው ሄደው ሲያደርጉ ምልክት ነበራት። ነገር ግን ሌሎች ሰዎች ምልክት እንዳላት አላወቁም ነበረ ነው ነገሩ። እና ይሄ በጣም ጥሩ ነገር ነው፣ አዲስ ነው ህመሙ። ግን የምታገናኘው ክር አሁን የተበጠሰች ትመስላለች። በሽታው ምልክት ሳያሳይ ህመም ያሳለፈ ሰው አሁን ዶክመንት የሆነ ሰአት የለም የለም አንድ ነበረ ሪፖርት የተደረገው። እሱም አሁን የዓለም የጤና ክፍልም ኒው ኢንግላንድ ጆርናል ኦፍ ሜዲስንም የዚህን ኢንፎርሜሽን ምንጭ እርግጠኛነቱን አሁን ሙሉ ለሙሉ እያጣሩ ነው። በዚህ አንድ ቀን ሁለት ቀን ውስጥ ጽሁፍ ያወጣሉ ባይ ማረጋገጫው ይወጣል። መልካም ይሄ በእርግጥም መልካም ዜና ነው። አሳሳቢነቱን የመቀነስ እድል ይሰጣል ብሎ ማሰብ ይቻላል። ሌሎች ጥያቄዎችን አነሳለሁ። በቀጥታ ወደ አዲስ አበባ ልሻገር። ዶክተር ሊያ ይሄ አሳሳቢነቱ የጎላ የህመም አይነት በኢትዮጵያ ውስጥ ያን ለመቆጣጠር እየተደረጉ ያሉትን እርምጃዎች እንደው በአጭሩ በማየት ብንጀምር። ተጠርጥረው በማቆያ ውስጥ ሰዎች ስለመኖራቸው ዘግበናል። የኢትዮጵያ አየር መንገድ ደግሞ ይልቁንም ወደ ቻይና በርካታ በረራዎችን የሚያደርግ ትልቁ የአፍሪካ አየር መንገድ እንደመሆኑ አሳሳቢነቱ ከፍ ያለ ነው እና በምን ደረጃ ላይ ይገኛል? ኮሮና ቫይረስን የመከላከሉ ስራ በአሁን ሰዓት ሰዎች ያመሰግናለን። ባለፈውም ሲገለጽ እንደነበረው ለመከላከል የሚደረገው ስራ በተለያየ አቅጣጫ ወይም በተለያየ ደረጃ ነው። በዋነኛነት አየር መንገድ ላይ ከሚሰራው ስራ ይጀምራል። ምንም እንግዲህ በየዕለቱ የማጠናከር ስራም እየተሰራ ነው። በዋነኛነት እንግዲህ ስክሪን የሚደረገው ያው ሁሉም ጋር እንደሚደረገው ቴምፕሬቸር ወይም ሙቀት በመለካት ነው። ሁሉም መንገደኛ የሚለካ ቢሆንም የትኛውም አየር መንገድ የመጣ የትኛውም መንገደኛ ኢንተርናሽናልም የሆነ ሎካሉ በእነዚህ ተርማል ስካነሮች የሚያልፍ ቢሆንም በተጨማሪ ደግሞ ከቻይናና ከሌሎች በሽታ ከታየባቸው ሀገሮች የሚመጡት ደግሞ ተጨማሪ የሆነ አንደኛ ዝርዝር የሆነ መረጃ ሞልተው እንዲገቡ ነው የሚደረገው። በሁለተኛ ደረጃ ተጨማሪ ደግሞ የሙቀት መጠናቸውን የመለካት ስራ በተጨማሪ ሁኔታ ይሰራል። በየዕለቱም እንግዲህ ይህንን ለማጠናከር ሴፍ ለማድረግም ከኢትዮጵያ አየር መንገድና ኤርፖርቶችና ሲቪል አቪዬሽን ጋር የተለያዩ ስራዎችን እየተሰሩ ነው። ለምሳሌ ከቻይና የሚመጡ መንገደኞች በተቻለ መጠን ትራፊኩ ለብቻ እንዲሆን የማድረግ ስራ ለዚህ ይሰራል። እዚያው ያለው የጤና ቡድን እንግዲህ ይህንን ሁሉ ስክሪኒንግ ይሰራል። ኤኒ ሙቀት ያለው ሰው ካለም ወደ ተዘጋጀው አይዞሌሽን ስፍራ ይወሰዳል። ነገር ግን አሁን ባለው ብዙ መንገደኞች ትራንዚት የሚያደርጉና ተመልሰው የሚወጡ ቢሆኑም ወደ አገር አስገብተው ደግሞ የሚቀጥሉትን ደግሞ በተሞላው መረጃ መሰረት ክትትልም በኢትዮጵያ በሰጤና ስቲት ባለው ናሽናል ፐብሊክ ኤመርጀንሲ ማኔጅመንት በምንለው ሲም ክትትል ይደረጋል። በክልሎችም ባለው ግን በዋነኛነት በናሽናሉ በተለይ በስልካቸው ጥሪ እየተደረገ ያሉበት ሁኔታ ቼክ የማድረግ በተቻለ መጠን ሲቻል መጀመሪያ ካ በተለይ ቁጥራቸው ትንሽ በነበርበት ሰዓት በተለይ ከውሃን ይመጡ ካሉ ጠበቅ ያለ ክትትል ይደረጋል። አሁን በአብዛኛው ያው ቻይናም ሎክዳውን በማስነጓ ከውሃን የሚመጣ ብዙም አይገኝም። የሚገኙም ካሉ እነሱን አይዞሌት የማድረግ ዲሲዥን ወስደንም እየተንቀሳቀስ። ለይቶ ማቆያ ቦታ ነው እየገለጹ ያሉት። ልክ ነው፣ ልክ ነው። ለይቶ ማቆያ ቦታ እንዲቆዩ ለአስራ አምስት ቀን ማለት ነው። ያለፉት እንግዲህ አስር ቀናት እንደዚህ በሚደረገው ክትትል ውስጥ ከውሃን የሚመጣ መንገደኛ በጣም ጥሩ አናሳ ነው። ይህንንም አክቸዋሊ የወሰነውን በቅርብ ነው። ነገር ግን ምልክቱ ካለባቸው ግን ሁሉም ለይቶ ማቆያ ውስጥ ይገባል። በአሁኑ ሰዓት ባለፈው እንደገለጸው አራቱ የነበሩት ውጤታቸው ኔጌቲቭ ሆነው ወጥተዋል። ያው በጤንነታቸውም ጥሩ ነው። በአሁኑ ሰዓት ግን ትናንትና በተደረገው መግለጫ አራት ሰዎች በለይቶ ማቆያ ውስጥ ይገኛሉ። ሶስቱ አዲስ አበባ ላይ የሚገኙ፣ አንድ በትግራይ የሚገኝ አራተኛም ደግሞ ማታ ትናንትና የተጨመረ አለ። እነዚህ አሁን ባላቸው ሁኔታ ያላቸው ምልክቶች በጣም መጠነኛ የሚባል ምልክት ነው ያላቸው የሳል ምልክቶች፣ ነገር ግን ያው ያንን እስከምናረጋግጥ ድረስ ለይቶ ማቆያው ይገኛሉ። ውጤቱን እንግዲህ እስክናገኝ ድረስ ገና አላወቅንም። ነገ ነው ውጤቱን እናገኛለን ብለን የምንጠብቀው። በምርመራ አልተረጋገጠም፣ ገና ምርመራ ተወስዶ በምልክት ብቻ ነው የቆዩት ሲመጣ እና ምርመራው ያው ሲነጣ ሲረጋገጥ ነው ምን ሊወጡ የሚደረገው ነጻ መሆኑ ከተረጋገጠ መልካም። ዶክተር ሊያ እስካሁን የምርመራ ናሙናውን ወደ ውጭ ሀገር በመላክ ነው ውጤቱን የምታረጋግጡት። ከችግሩ አጣዳፊነት አንጻር ግን ምርመራውን በሀገር ውስጥ ለማካሄድ ምን ያህል እድል አለ? እስካሁን የተደረገ ጥረት ይኖር ይሆን? ያንን ምርመራ እዚሁ ለማድረግ ባለፈው ሳምንታት ጀምሮ ብዙ ሙከራ እያደረግን አሁን እንግዲህ በእነዚህ ሁለት ቀናት ውስጥ እንደዚህ እንደምናገኝ ተስፋ አድርገናል። ምክንያቱም ይሄ እንትን ምርቱን በጣም ዲማንዱም ሀይ ስለሆነ በተለይ በቻይና በኩል ያለው ዲማንዱም ሀይ ስለሆነ፣ ለሀገሮች አፍሪካ ውስጥ ራሱ ጥቂት ሀገሮች ነበሩ ቴስት የሚያደርጉት ደቡብ አፍሪካና ሴኔጋል ነበር። ትናንት ናይጄሪያ ጀምሯል። ስለዚህ አሁን በዚህ ሁለት ቀን ውስጥ እናገኛለን ብለን እናስባለን። ያ ደግሞ የምናደርገውን የክትትልና ስክሪኒንግ ስለሚያጠናክርልን የተሻለ ይሆናል። ከዛ በተጨማሪ ያው እንግዲህ ለይቶ ማቆያ ቦታዎችን የማስፋትና በሽታው ከተከሰተና ከፍተኛ ደረጃ ደግሞ ከተገኘ ጽኑ ሕሙማን ማከሚያዎችን ደግሞ አሁን ለጊዜው በሁለት ሆስፒታሎች ተዘጋጅተዋል። እንደ አስፈላጊነቱን የማስፋት ስራም ደግሞ ኦልሬዲ ይጀምረናል። መልካም። እስኪ ተለቆዳለው ሁኔታ እንሂድ። አሳሳቢነቱ የመጨመሩን ያህል አገሮች ቀደም ብለው ዶክተር ሊያ በኢትዮጵያ በኩል ያለው እንደገለጹልን ዝግጅቱ እየተጠናከረ የሄደውን ያህል ገና ከፍታውን በመጨመር ላይ ያለ ህመም እንደመሆኑ አነጋጋሪ ጉዳዮች እየተሰሙ ነው። የኢትዮጵያ አየር መንገድ በረራውን አላቆምም አለ የሚል አይነት ርዕስ የያዘ መግለጫ በቻይና ዓለም አቀፍ ቴሌቪዥን ኔትወርክ ሰጥቷል። የኢትዮጵያ አየር መንገድ ሊቀመንበርና ዋና ስራ አስኪያጅ አቶ ተወልደ ገብረ ማርያምም የዓለም ጤና ድርጅትን መመሪያ እየተከተልን ነው፣ የሚያስቆምን ምክንያት የለም የሚል ማስተያየት ሰጥተዋል። ይሁንና በብዙ አገሮች ግን በረራዎች የቆሙ መሆናቸው ይታወቃልና እንዴት ነው ይሄንን ማስረገጥ የሚቻለው? እድል ነው ያለን እኛ ኢትዮጵያ፣ እውነት ለመናገር እንዳይገባ መከላከል ካልቻል አንድ የኢትዮጵያ ውስጥ ይሄ ህመም ከገባ ባለሙያው እንኳን ብዙ አስቸጋሪ አይደለም፣ ግን የጤና ሕክምና ተቋሞቹ የተሟሉ ስላልሆኑ አንድ እድል ነው ያለን ይሄ በሽታ ሁኔታ እየጨመረ መሄዱ እና አሁን ባለበት ደረጃ በየሀገሩ ያለው ሁኔታ ለሁሉም አሳሳቢ ነው። የበሽታውም ሁኔታ አለመታወቅና የተለያዩ ሀገሮች ደግሞ ያንን የመቋቋም አቅም ጠንካራ አለመሆን፣ እንደኛ አይነት ሀገሮችም ለሁላችንም አሳሳቢ ጉዳይ ነው። የኢትዮጵያ አየር መንገድ መውሰድ አለበት የሚባለውን እርምጃ አስመልክቶ የአየር መንገዱንም ባለስልጣናት የምናገኝበትን ጨምሮ እንግዶቼ ዶክተር ዳውድ እና ዶክተር ሊያ ሰጧቸውን መልሶች በተከታታይ ፕሮግራሞቻችን እናቀርባለን። ለአሁኑ ግን እንግዶቼን ዶክተር ሊያ ታደሰንና ዶክተር ዳውድ ሰይድ ሲራጅን ለጊዜያቸው አመሰግናለሁ። ጊዜር ስትልኝ